ማህደረ ዜና ከአፍጋኒስታን እስከ ኢራቅ በድል መጠናቀቁ የተነገረለት ጦርነት ዳግም ጦር ያዘመተበት፣ በዩክሬን ሰበብ ጦር የተማዘዙ ጠላቶች እንደ ጥሩ ወዳጅ በጋራም ሶሪያ የዘመቱበት ህዝብ የሚፈጅ የሚያሰድደውን ጦርነት የሚያቅፈጠፍጠው ሀያል ዓለም ለዛፍ እጽዋት፣ ለአየር ደህንነት በጋራ ሊሰራም ቃል የገባበት የጎርጎሮሳውያኑ ዘንድሮ አምና ሊሆን አራት ቀን ቀረው። ጊዜው ይሮጣል፣ ህይወትም አጭር ናት ግን ቀጥላለች። በጎርጎሮሳዊው 2015 የመጀመሪያ መንፈቅ ከአፍሪቃና አውሮጳ ውጭ ባለው ዓለም የተከናወኑ አበይት ፖለቲካዊ እውነቶችን ባለፈው ሳምንት ቃኝተን ነበረ። ሁለተኛውን ዛሬ እንቀጥል። የቀድሞ የዩናይትድ ስቴትስ ፕሬዚደንት ጆርጅ ደብልዩ ቡሽ ግንቦት 2003 ያወጁት ድል ውሸት መደበቂያ ሌላ ውሸት ባይሆን ኖሮም ዘንድሮ ግንቦት የድል ገድሉ አስራ ሁለተኛ ዓመት ዝክር የትልቂቱን ሀገር ትላልቅ መገናኛ ዘዴዎች ስርጭትን ባጨናነቀ ነበረ። ቡሽ ኢራቅ ላይ የከፈቱት የወረራ ጦርነት ዋና ውጊያ በድል መጠናቀቁን ለማወጅ ቤተመንግስታቸው፣ ርዕሰ ከተማቸውም አልበቃቸውም ነበረ። የአሜሪካኖችን የእርስ በርስ ጦርነት በድል አድራጊነት በማጠናቀቃቸው በአሜሪካኖች ዘንድ እስካሁን በሚደነቁ፣ በሚወደሱ፣ በሚከበሩት ፕሬዚደንት በአብርሃም ሊንከን ስም በተሰየመችው አውሮፕላን ተሸካሚ መርከብ ላይ ወጡ፣ አዘመሩ፣ አስጨበጨቡ። አውራጣታቸውን ሽቅብ ቀስረው አሉም፣ ኢራቅ ውስጥ ዋና ጦርነት አብቅቷል። በኢራቁ ውጊያ ዩናይትድ ስቴትስ እና ተባባሪዎቻችን የበላይነት ተቀዳጅተናል። የቡሽ ብሌር የእብሪት ወረራ ግን ኢራቅን ከድልፌስታ ሰላማዊ ምድርነት ይልቅ ወደ የአሜሪካ ወታደሮች መሞቻነት፣ ወደ ኢራቅ ሰላማዊ ዜጎች ማለቂያነት፣ የአሸባሪዎች መፈልፈያነት ነበር የቀየራት። ፕሬዝደንት ባራክ ኦባማም ለቡድን ሰባት ጉባኤ ወደ ኤልማው ጀርመን የመጡት ተጨማሪ ጦር ዳግም ወደ ኢራቅ እንዲዘምት ለሁለተኛ ጊዜ በወሰኑ በሁለተኛው ሳምንት ነበረ። ኦባማ ከቅርብ ተባባሪዎቻቸው ጋር የመከሩ የወሰኑት ግን የኢራቅና የሶሪያ እስላማዊ መንግስት ዳአሽ ወይም አይሲስ በምህፃሩ የተሰኘውን ቡድን ከሚወጉበት ስልት ይልቅ ሩሲያን ስለሚቀጡበት እርምጃ ነበረ። ስራና እድል የሚፈጥር የዓለም ምጣኔ ሀብት፣ በአትላንቲክ ማዶ ለማዶ አዲስ የንግድ ስምምነት ማድረግ፣ ሩሲያ በዩክሬን ላይ የፈጸመችውን ወረራ በጋራ መቋቋም፣ የጽንፈኞችን አመፅና የአየር ንብረት ለውጥን መቋቋም ዋና ትኩረታችን ነው። አሜሪካኖች፣ አውሮጶች፣ አውስትሬሊያኖች፣ ፋርሶች፣ አረቦች ቱርኮች ኋላ ደግሞ ሩሲያዎች በጥቅሉ የ21 ሀያል ሀብታም መንግስታት ጦር ከአየር ከምድር ቢቀጠቅጡትም አይሲስ ማሸበሩን አላቆመም። ሙስሊም ነኝ የሚለው ቡድን በሙስሊሞቹ ቅዱስ ወር ረመዳን ኮባኒን፣ ኩዌትንና ኤልካንቶኒን በተከታታይ አሸበረ። የቡድኑ አባላት ሰኔ 25ና 26 ኮባኒን ሶሪያና የኩዌት መስጊድ ውስጥ ባፈነዱት ቦምብ 180 ሰው ገደሉ የቡድኑ አባል የተባለ አንድ ወጣት ደግሞ ካንቶኒ በተባለች የቱኒዚያ ደሴት ላይ 40 ሰዎችን ረሸነ አብዛኞቹ የብሪታንያ ሀገር ጎብኚዎች ነበሩ ሐምሌ ለፓኪስታኖች የሙቀት እልቂት ዓመት ነበረ ከ200 በላይ ሰው በሙቀት ወበቅ አለቀ። ለቴህራን፣ ዋሽንግተን፣ ብራስልሶች ግን ወሩም ከቸር ወሬ ጋር ነበር የባተው። በኢራን የኒኩሌር መርሃ ግብር ሰበብ ለበርካታ ዓመታት ሲወዛገቡ፣ ደግሞ በተቃራኒው ሲደራደሩ የነበሩት የኢራን የዩናይትድ ስቴትስና ዩናይትድ ስቴትስ የምትመራቸው የምዕራብ አውሮጳ መንግስታት ውዝግብ ድርድራቸውን በአግባቢ ውልቋጩ ሐምሌም 14 ነበረ። ዓመቱ ለኩባ ገደኛ ብጤ ሳይሆን አልቀረም። ሶሻሊስታዊቷ ውብ ደሴትና ትልቅ ጉልበታም ሀብታም ጎረቤት ጠላቷ ዩናይትድ ስቴትስ የ54 ዘመናት ግጭት፣ ቁርቁስ ውዝግባቸውን አስወግደው ዲፕሎማሲያዊ ግንኙነታቸውን ጀመሩ። በሐቫናም የዩናይትድ ስቴትስን ኤምባሲ ዳግም የከፈቱት የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ነበሩ። እንዲህ አሉ፤ የዲፕሎማሲ ግንኙነት መመስረት አንድ መንግስት ለሌላው የሚውለው ውለት አይደለም፤ ሁለት መንግስታት የሁለቱም ሀገራት ህዝቦች እንዲጠቀሙ የሚያደርጉት እንጂ። ሐምሌ ሃያ ነበረ የኢራቅና የሶሪያ እስላማዊ መንግስት የሚባለውን ቡድን የምዕራብ ተባባሪዎቿን ወይም የአረብ ወዳጆቿን ያክል አልወጋችም ተብላ በተደጋጋሚ ስትወቀስ የነበረችው ቱርክ ጎረቤቶቿን ከሚያተራምሰው ጦርነት ተሞጀረችበት። አንካራ በአንድ በኩል አይሲስን በሚወጉት የኢራቅና የሶሪያ ኩርዶች በሚደገፉት በኩርድ ሰራተኞች ፓርቲ ፔካካ ሸማቂዎች በሌላ በኩል በራሱ በአይሲስ ላይ የከፈተችው መንታ የአውሮፕላን ድብደባ የምስቅልቅሉን ጦርነት ግራጋቢ የኃይል አሰላለፍ ገጽታ ያፈጋ ነበረ። በግራጋቢው የኃይል አሰላለፍ የሚዘወረው ጦርነት አላባራም፣ ቱርክ መሸበሯም አልቆመም። የዘመን ዑደትም ቀጠለና ሐምሌ በነሐሴ ተተካም። ዓለም የ2014 የዓለም ሴቶች ቀን በሚያከብርበት መጋቢት ስምንት 227 መንገደኞችና 12 ሠራተኞቹን አሳፍሮ ከኳላላምፑር ማሌዥያ ወደ ቤዢንግ ቻይና መብረር እንደጀመረ ድንገት የተሰወረው የማሌዥያ የመንገደኞች አውሮፕላን የገባበት መጥፋቱ ዓለምን ለአመት ከሶስት ወር እንዳስደመመ ነበረ። ናሲያ አምስት ግን ሬዩኒዮን በተባለችው የፈረንሳይ ቅኝ ደሴት አጠገብ የተገኘው የአውሮፕላኑ ጉማጅ የአመት ከሶስት ወሩን ሚስጥር ውል ያመላከተ ነው። መስከረም መካና መዲና ለሃይማኖታዊ ተልኮ፣ ኒውዮርክ ለፖለቲካ ዲፕሎማሲያዊ ጉባኤ፣ አመቱም በሙሉ የባተሉበትን ዝግጅት ያስተናገዱበት ወር ነበረ። የኒውዮርኩም ከዓመታዊ ከፖለቲካ ዲፕሎማሲያዊ ከዓለም አቀፋዊነቱም በላይ የተባበሩት መንግስታት ድርጅት ሰባኛ ዓመት ዝክርም ነበረ። የሰባ ዓመቱን አንጋፋ ድርጅት የሚመሩት የ71 ዓመቱ አዛውንት ፓንጊሙን ጊሙን በእርግጥም ዲፕሎማት ናቸው። ጦርነት፣ ሽብር፣ እልቅት፣ ስደት፣ ውዝግብ የነገሰበትን 2015ን እንደ ማንኛውም ዓመት ጥሩም መጥፎም የተከወነበት ነው አሉ። 2015 የበጎ ግኝትም የዘግናኝ ድርጊትም አመት ነው። መስከረም 24 ሚና ሳዑዲ አረቢያ አመታዊው የሙስሊሞቹ ሃይማኖታዊ ጉዞም በዘግናኝ እልቅት ተጨናቆለ። በሐጃጆች መካከል በተፈጠረ ትርምስና መረጋገጥ ከ2200 በላይ ሐጃጆች አለቁ። የኒውዮርኩ ጉባኤ በሐዘን መግለጫ ቢታጀብም እንደቀጠለ ነበር። ዋና ጸሐፊ ፓንጊሙን ጥሩ ያሉት የአመቱ ክንውን የአማአቱ ግብ ይባል የነበረውን እቅድ የሚተካም አዲስ እቅድ መጽደቁን ነው። ኤስዲጂ ተባለ በምሕፃሩ። መጥፎ ወይም ዘግናኝ ካሉት የዓመቱ ክስተት ዋነኛው ደግሞ የሶሪያ ጦርነትና የሟች ስደተኛ ህዝቧ ቁጥር መበርከት ነበረ። ግጭቱ ለሶሪያ ታላቅ ድቀት፣ ለዓለም አቀፉ ማህበረሰብ መከፋፈል ደግሞ አሳፋሪ ምሳሌ ነው። ታሪክና ፍትህ ምረት አይኖራቸውም። የጦርነቱ ዘግናኝ ውጤት ኒውዮርክ ላይ ሲዘረዘር የፕሬዚደንት በሽር አልአሰድን መንግስት ትደግፋለች የምትባለው ሩሲያ ሶሪያ የሚገኙ የአይሲስን ይዞታዎች በአውሮፕላን መደብደብ ጀመረች። መስከረም ሰላሳ ነበረ። ምዕራባውያንን የምትቃወመው ሩሲያ የአይሲስን ብቻ ሳይሆን የሌሎች የሶሪያ መንግሥት ተቃዋሚ ሸማቂዎችን ትደበድባለች ከሚል ወቀሳ አላመለጠችም። ከባዱ ብቀላ የደረሰባት ግን ከራሱም ከአይሲስ ነበረ። ሩሲያም አይሲስን መደብደብ በጀመረች በወሩ 224 መንገደኞችንና ሰራተኞችን አሳፍሮ ከሻርማልሼክ ግብፅ ወደ ፒተርስቡርግ ሩሲያ ይበር የነበረ አውሮፕላኗ ሲና በረሃ ላይ ጋየ ተሳፋሪዎቹም በሙሉ አለቁ። አውሮፕላኑ የጋየው አሸባሪዎች ከመንገደኞች ጋር ባሳፈሩት ቦምብ መሆኑ ተረጋገጠ። ከሩሲያ ቀድማ ከሌሎቹ ዘግታ ከሶሪያ ውጊያ የተዘፈቀችው ቱርክ ዘንድሮ ካስተናገደቻቸው የቦምብ ጥቃቶች አንዱ አንካራን ያሸበረው የቦምብ ፍንዳታ ነበረ። ጥቅምት አስር ሰላም እንዲሰፍን ለመጠየቅ አደባባይ በወጣ ሰልፈኛ መሃል የፈነዳ ቦምብ ከመቶ በላይ ሰው ገደለ፣ 400 አቆሰለ። አፍጋኒስታን ውስጥ ከ2001 ጀምሮ ከታሊባንና ከአልቃይዳ ሸማቂዎች ጋር የሚዋጋው አሜሪካ መራሽ ጦር በ2014 ጠቅልሎ እንደሚወጣ ሲነገር 13 ዓመት ያስቆጠረው ውጊያም ትርፍ ኪሳራው እንዳነጋገረ ነበረ። ዘንድሮ በ14ኛ ዓመቱ ደግሞ ጦሩም እዚያው እንዲቆይ የወጣውም በሌላ እንዲተካ ተወሰነ። ተሸነፈን ወይም ፈራን ለማለት የደፈረ ባለስልጣን ግን አልነበረም። ጥቅምት 26 ህንድ፣ ፓኪስታንና አፍጋኒስታንን የመታው የመሬት መንቀጥቀጥ ከ300 በላይ ሰው ገደለ። የቻይናና የታይዋን የረጅም ዘመናት ጠብ የሰላም ጭላንጭል የፈነጠቀው ዘንድሮ ነበረ። ህዳር 7 የቻይናው ፕሬዚዳንት ዢቺፒንግ እና የታይዋን አቻቸው ማዮንግ ጌውስ ሲንጋፖር ውስጥ ፊትለፊት ተገናኝተው ተነጋገሩ። የሁለቱ ሀገራት መሪዎች ፊትለፊት ተገናኝተው ሲነጋገሩ ከ1949 ወዲህ የህዳሩም የመጀመሪያው ነው። ህዳር 12 የሊባኖስ አርዕሰ ከተማ ቤይሩት በተከታታይ ቦምብ ፍንዳታ ተናወጠች። 43 ሰው ተገደለ ከ230 በላይ ቆሰለ በማግስቱም ተረኛዋ ፓሪስ ነበረች የፓሪስን ምግብ ቤት የሙዚቃ አዳራሽናም የኳስ ሜዳ መግቢያን በቦምብና ጥይት ያሸበሩት ታጣቂዎች 113 ሰው ገደሉ ከአመቱ መጀመሪያ ጀምሮም ፓሪስ ላይ በተጣለው La la la Mes chers compatriotes, ce qui s'est produit hier à Paris et à Saint-Denis près du Stade de France, ወገኖች ሆይ፣ ትናንት ፓሪስና ሽታት ደ ፍራንስ አጠገብ ሳዲን የደረሰው የጦርነት እርምጃ ነው። ጦርነቱን ለመጋፈጥ ሀገሪቱ ተገቢውን እርምጃ ትወስዳለች። በፈረንሳይ በመላው ዓለም በምትታወቅበት እሴቶቻችን፣ በእምነታችን፣ በነፃ ሀገራችን፣ በመላው ዓለም በምትናገረው ሀገራችን ላይ ዳኢሽ በተባለው የአሸባሪ ጦር የጂሃዲስት ጦር የተወሰደ የጦርነት እርምጃ ነው። ፕሬዚደንት ፍራንሷ ኦላንድ። ቤይሩትንም፣ ፓሪስን የሚያሸበሩት የአይሲስ አባላት ናቸው ተብሏል። ፈረንሳይ ሶሪያ በሸመቀው አሸባሪ ቡድን ላይ የከፈተችውን የአውሮፕላን ድብደባ ማጠናከሯ ከፓሪስ ሲዘገብ፣ የቱርክ ጦር የአይሲስን ይዞታ ይደበድብ ነበር የተባለ የሩሲያ ተዋጊ ጀትን መጥቶ ጣለ። ቱርክን ለመቅጣት የሩሲያ ሁለንተናዊ አጸፋም ቀጠለ። ዘመኑን በጎርጎርሳዊው ቀመር የሚያስላው የክርስትና እምነት ተከታይ ለገና በዓል ሲዘጋጅ የታሊባን ታጣቂዎች ባግራም አፍጋኒስታን ውስጥ ስድስት የአሜሪካ ወታደሮችን ገደሉ። ታህሳስ 23 በማግስቱ ኩለሌሊት ልገባ ሐሙስ ሐሙስ ውድቅት ደግሞ አዲስ ዓመት ይላል። ነጋሽ መሐመድ ነኝ። በዓሉን ለምታከብሩ መልካም አዲስ ዓመት።